የአስራሁለተኛ ክፍል ብሔራዊ መልቀቂያ ፈተና ውጤት አሰጣጥ ላይ ቅሬታ ያላቸው ተማሪዎች ትላንት ለተቃውሞ አደባባይ ቢወጡም አብዛኞቹ በከተማ የጸጥታ ኃይሎች መበተናቸውን የአማራ ተማሪዎች ማህበር ገለጸ። ማህበሩ ሰባት አመራሮቹ ታስረውበት እንደነበር ገልጾ ከግማሽ ቀን በኋላ ሁሉም መለቀቃቸውን የማህበሩ ጽሕፈት ቤት ኃላፊ ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች። የ2013-14 ዓ.ም ብሔራዊ መልቀቂያ ፈተና ቅሬታቸውን ይዘው በተለያዩ የአማራ ክልል ከተሞች ለተቃውሞ ሰልፍ አደባባይ ወጥተው የነበሩ ተማሪዎች በሁለት ከተሞች ብቻ ሲሳካላቸው፣ በሌሎች ከተሞች በጸጥታ ኃይሎች መከልከላቸውን ገለጹ። የአማራ ተማሪዎች ማህበር ጸሐፊ ተማሪ አራገው ያለው ተፈጥሯል ያለውን ያስረዳል። ውጤቱ በትክክል አልታረመም። ተማሪዎችን ያመከል አደለም። በጦርነት ቀጠና የነበረ አካባቢ ነበረ አካባቢው ያንን ሁሉ ያገናዘበ አይደለም እና ከዛሬ በፊት የነበሩ አመታት በፐርሰንት ስትሰላ ደግሞ በጣም እጅግ የወረደ ነው፣ እና በዚህ አመት አስራ ሰባት ፐርሰንት ነው። እንግዲህ ከዚህ በፊት ሀምሳ አምስት ፐርሰንትና ከዚያ በላይ ነበር። በዚህ አመት ግን አስራ ሰባት ፐርሰንት ነው። እንደ የወርዳ ከተባለ ራሱ አርባ አምስትና ከዚያ በላይ ነው ሊሆን የሚችለው። በአንድም በሌላን ተፈጥሮ ከዚህ ከዚህ አንጻር ተነስተን ፈተናው ችግር እንዳለበት፣ ችግሩ ደግሞ መስተካከል እንዳለበት ነው አጀንዳችን እየነበረ ይህን የተነሳ ክልሉ ደግሞ ሰላማዊ ሰልፍን ለማካሄድ ምቹ ሁኔታ የለም። ጥያቄውን እኛ እየጠየቀ ነው፣ እኛ መፍትሄ እናመጣለን። ስለዚህ ናን ሰላማዊ ሰልፍ አታደርጉም በሚል ነው። ደብረ ማርቆስ ሙከራ፣ ባህር ዳር እንደዚሁ የተጀመረ ዛ አሪፍ የነበረ፣ ጎንደር ሳይጀመር በጠዋት የተሰናከለ፣ ደብረ ብርሃን፣ ደራያ፣ ቆቦና ሸዋሮቢት አካባቢ ደግሞ በደንብ በዩንባል ደረጃ የተሳካ በዩንባል ደረጃ ነው ያደረገ የተደረገው። አጠቃላይ ማህበሩ አስቦት የነበረው በሁሉም የክልሉ አካባቢዎች ነበር ለማድረግ የነበረው ለመንግስት ግን አሳውቀናል። ማሳውቅ ነው የሚጠበቀው እና አሳውቀናል። ሰልፍ እናካሄዳለን አስፈላጊውን ትብብር እንታደርጉ ልን ብለን አስገብተናል አስገብዘናል። አንድ ፈቅድም ሳይሆን ያሉት ሀላፊነት አንወስድም ነው ያያሉ የነበረው። ወደፊት በሌሎች አማራጭ ትግሎች በሌላም በሌላም አማራጭ ስልት በሰላማዊ ማለት ነው የምናደርገው ጫና ነው ከእነሱ ጋርም ዳይሬክት የሆነ ውይይት የሚያመቻቸው ከሆነ እኛም ለማመቻቸው ጥረት እናደርጋለን። ሰብሳቢውን ነው እንደ ዘባበር አስረውት የነበረው ሰብሳቢውን ነው። ከዛ ውጭ ያለው ሂሳብ ሹሙን ባህር እዚያ ጎንደር ነበር እሱም ታስሮ አንድ ቀን ያልሞላ ሰዓት ወዲያው ነው የሚፈቱት። በሰባት ማለት ነው ሁሉም አሁን ተለቀዋል፣ ተለቀዋል በስራ ላይ በትምህርት ላይ ናቸው። ሁሉ በፈተና ውጤት አሰጣጥ ላይ ተማሪዎች፣ ወላጆች፣ የአማራ ክልል ትምህርት ቢሮ፣ በአማራ ክልል የሚገኙ ዩኒቨርሲቲዎች ፎረም እና ሌሎች መንግስታዊ ያልሆኑ ተቋማት አመራሮች በተለያየ መንገድ ለፈተናዎች ኤጀንሲ ቅሬታቸውን ሲያቀርቡ ቆይተዋል። እነዚህን ቅሬታዎች አሰባስቦ የያዘ ኮሚቴ ወደ አዲስ አበባ ምርቶ አቤቱታዎችን ለፈተናዎች ኤጀንሲ አቅርቧል። ከነዚህ ተከታታይ ቅሬታ ሁኔታዎች በኋላ የተቃውሞ ሰልፍ የተወጣበትን ምክንያት ተማሪ አድራገው ሲያስረዳ ለመንግስት ለራሱ አቅም ለመሆን ነው። ለሚጠይቀው አካል አንድ አቅም ለመሆን ነው ሀሳባችን። ምናልባት እንኳን መንግስት ገብቶ ባያሳካው ባይደረግ ማለት ነው። ከዚያ አንጻር ነው እንግዲህ አንድ አቅም ለመሆን ነው። ሁለተኛ ደግሞ እነሱ ባያስፈጽሙት ማህበሩም የተማሪ ማህበር ስለሆነ ለተማሪዎች ለመቆርቆር ስለሆነ የተማሪዎች ድምፅ ለማሰማት ነው እና የበኩል ለመወጣት በሚል ነው የሚያወሰድ ነው ማለት ነው። በተለያየ መንገድ የሚቀርቡትን ቅሬታዎች በማጣራት ላይ የሚገኘው የኢትዮጵያ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ የፈተናዎች ኤጀንሲ የተዝረከረከ አሰራር ተከትሏል፣ ለቅሬታ አቅራቢዎችም የዲሞክራሲያዊ ምላሽ ሰጥቷል ካሉ በኋላ በቀጣይም ኤጀንሲው የዜጎ የሕዝቦችን ቅሬታ በአግባቡ የማይመልስ ከሆነ ጉዳዩን ወደ ሕዝብ ተወካዮች ምክር ቤት እንደሚወስዱት ገልጸው ነበር። ከቅሬታ ጋር ተያይዞ በኦንላይን የሚቀርቡ አቤታዎች አሉ። ኤጀንሲውም ወደ ሀያ ሺህ አቤታዎች ቀርበውልኝ ለማየት ሞክሬያለሁ የሚል ምላሽ ሰጥቶናል። ሆኖም ግን ከዚህ ጋር ተያይዞ በኦንላይን የሚሰጠው ተመሳሳይ ምላሽ ነው ለሁሉም፣ እና የሚደርሳቸው መልእክት ቅሬታው ታይቷል፣ የሚስተካከል ወይም የሚለወጥ የለም ይላል እና ይሄ ለሁሉም አይነት ኬዞች ተመሳሳይ ምላሽ መስጠቱ በተገቢው መንገድ የተማሪዎችን አቤቱታ ኤጀንሲው እያየ ነው ወይ የሚለው ነገር ትንሽ ጥርጣሬ ውስጥ ያስገባናል። አቤት ባዮቹ የተሰጣቸው ምላሽ አጥጋቢ ነው ብለው አቤታቸውን እስካልተወ ጊዜ ድረስ እኛ እነሱን ሆነን ነው የምንጭሆ በልዩ ሪፖርት ለህዝብ ተወካዮች ምክር ቤት ማቅረብ ነው እና ጉዳዩን ምክር ቤቱ አይቶ እሱም መልባት መስጠት እንዲችል ወይም እሱ ጣልቃ ሊገባ የሚችልበት ሁኔታ እንዲፈጠር በሪፖርት ለህዝብ ተወካዮች ምክር ቤት እናቀርባለን። ስለዚህ የእነሱ መብት በማስከበር ሚሄድ እስከሚገባ ድረቀት ድረስ እንሄዳለን። ይህ የግለሰብ ጉዳይ አይደለም፣ የአንድ ተቋም ጉዳይ አይደለም፣ የሀገር ጉዳይ ነው። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ከዚህ ቀደም የመጀመሪያው የተማሪዎች ቅሬታ በተሰማበት ወቅት ከአሜሪካ ድምጽ ጋር በነበራቸው ቆይታ የተማሪዎች የፈተና እርምት ችግር የተፈጠረ በቴክኒክ ምክንያት በሁለተኛው ዙር ፈተና በተቀመጡ ተማሪዎች ላይ ሲሆን፣ ቅሬታ ላቀረቡ ተማሪዎችም ምላሽ ተሰጥቷል ብለው ነበር። የኦንላይን ማመልከቻውን በደንብ ተቀብሎ ዳውንሎድ አድርጎ በስነ ስርዓት አደራጅቶ ወደ ውጤት መግለጫው ሚልክ ኃይል አለ። የተደራጀ ማለት ነው። አብዛኛው ሰው በኦንላይን ነው ያመለከተው። ከኛ እዚህ በአካል የመጣው ከአንድ ሺህ በታች ነው፣ በአካል የመጣው አብዛኛው ሰው ያመለከተው በኦንላይን ነው። ሶስተኛው አማራጭ ደግሞ ኦንላይንም አክሰስ የሌለው በዛ በወረዳና በዞን በኩል ለእኛ እንድደርስ ማለት ነው። እንግዲህ የቀረበው በኦንላይንም በአካልም ከሀያ ሺህ በላይ ነው ይታያል። ምላሹም በዛው በኦንላይን ነው። ሆኖ ሆኖም በአማራ ክልል የሚገኙ ከግለሰብ እስከ ተቋማት በተለያዩ ጊዜያት ቅሬታቸውን በተለያየ መንገድ ማቅረብ የቀጠሉ ሲሆን የትምህርት ሚኒስቴርም ሆነ ሀገር አቀፍ ፈተናዎች ምዘና ኤጀንሲ በተከታታይ ለቀረቡለት ቅሬታዎች እስካሁን የወሰዱት እርምጃ የለም። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።